ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግደር ነ ጋቢና ቪኦኤ አስገባችሁት የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጋቢና የኢትዮጵያ ጠቅላይ ሚኒስትር ኳታር ናቸው። ለምን ጉዳይ? ይሄ ጉብኝት ዋነኛ ዓላማ በኳታር እና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት፣ እና በአጠቃላይ ኢኮኖሚ እና ማህበራዊ ግንኙነቶች የማዳበር አላማ ያነገበ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። አክለውም በሳውዲ አረቢያ በስርአት ላይ የሚገኙት ሼክ መሐመድ አላሙዲ በእስር ላይ መሆናቸውንና በማህበረሰብ የመገናኛ ብዙኃን ሲሰራጭ የቆየው መረጃ የተሳሳተ መሆኑን ገልጸዋል። እኔ ያለኝ መረጃ እንደዚህ አይነት ዜና ትክክለኛ ዜና አይደለም። ወደ ካታር ከማምራታቸው በፊት ጠቅላይ ሚኒስትሩ ብሔራዊ ደህንነትን በተመለከተ ውይይት አካሂደዋል። ዝርዝሩን ይዘናል። 137 ኢትዮጵያውያንን በህገ ወጥ መንገድ ወደ ኬንያ እንዲገቡ ያደረጉ የተባሉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀርበዋል። ከናይሮቢ ዜናውን ይዘናል። በአፍሪካ የሙዚቃ ሽልማት ከታጩት አምስት ኢትዮጵያውያን መካከል ሃመልማል አባተ አሸንፋለች። አንድ ዘፈን ያወጣችሁን አዲሱ ስትልክልኝ አወደድኩት። ደሴም ታይም ቻንስ ያለው መሰለኝ እና ልላከው እና ሰዎች እሷን ሳልነግራት ማለት ነው ልላከው እና ሰዎች ምን እንደሚሉ የእነሱን ሪሰፕሽን ልሰረርኩ ከላኩ በኋላ ናመኔ ተደርገዋል ስባል የዛን ም ነው። ዲጄ ሴሂራክ ነው ከኒውዮርክ ከሐመል ማርግ ጋር አብረው ይሰራሉ። በስተመጨረሻ በዋሽንግተን ዲሲ እና አካባቢዋ ኢትዮጵያውያንን በጥበብ ዙሪያ የሚያሰባስብ ድርጅትን የ17 ዓመት ጉዞ የሚያስቃኝ ዘገባ ይዘናል። ልክ የዛሬ 17 ዓመት በ2000 ዓመተ ምህረት ሾቦት የምትባል ትንሽ ክለብ ውስጥ አንደርግራውንድ 30 ሰዎች አንሞላ፣ ጁላይ ነው የጀመርነው። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። በሶማሌላንድ ግዛት እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም አንስቶ በ14 ዓመታት ውስጥ ማለት ነው ለሦስተኛ ጊዜ ፕሬዚዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተዋል። ሀርጌሳ ያለው የአሜሪካ ድምፅ ሬዲዮ ዘጋቢ ባርሃድ ካሬ የምርጫ ጣቢያዎቹ ረጅም ሰልፎች እንደታዩባቸው ገልጿል። አንዳንዶቹ ለመምረጥ የመጀመሪያ የመሆን ፍላጎት ስላላቸው ከሌሊቱ 9 ሰዓት አንስቶ መሰለፋቸውንም ጠቁሟል። የግዛቲቱ የምርጫ ኮሚሽን መራጮች ለአረጋውያንና ለደካሞች ቅድሚያ እንዲሰጡ አሳስቧል። 1642 የድምፅ መስጫ ጣቢያዎች እንዳሉ ይታወቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስራ ሁለት የእስያ አገሮችን ጎብኝተው ወደ ሀገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ ሰጣለሁ ብለዋል። ፊሊፒንስ በሚካሄደው የእስያ ሀገር መሪዎች ጉባኤ ጎን ዛሬ ባደረጉት ንግግር ንግድን አስመልክቶ አበይት መሻሻሎችን አድርገናል ብለዋል። ጉብኝታቸው ቻይናን ላቀፉ በርካታ ኩባንያዎች የሶስት መቶ ቢሊዮን ዶላር ሽያጭ አስገኝተዋል ሲሉ አክለዋል። አደርጋለሁ ስላሉት የንግድ መግለጫ ግን የሰጡት ፍንጭ የለም። የሊባኖስ ጠቅላይ ሚኒስትር ሳአድ ሀሪሪ ሳውዲ አረቢያ ሆነው በቅርቡ ወደ ሀገር ይመለሳለሁ ሲሉ ትናንት አስታውቀዋል። ከአንድ ሳምንት በፊት ቅዳሜ ከስልጣን መውረዳቸውን ያሳወቁትም እዛው ሳውዲ አረቢያ ነበር። ሀሪሪ ሪያድ ሆነው ፊውቸር ቲቪ ከተባለ የድርጅታቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ታስረዋል። ከስልጣን የወረዱትና ከአህዝ አላህ ጋር የነበራቸውን የጥምረት መንግስት ያፈረሱት በሳውዲ አረቢያ ተገደው ነው የሚለውን ወሬ አስተባብለዋል። በኢራቅና በኢራን ድንበር ላይ ትላንት በደረሰው ከባድ የመሬት ነውጥ ከ300 ሰዎች በላይ ሞተው 2500 ቆስለዋል። የኢራን መንግስት ሚዲያ 328 ሰዎች ማለቃቸውንም ዛሬ ገልጿል። ብዙዎቹ የሞቱት ኬርማን ሻህ በተባለው ክፍለ ሀገር በምትገኘው ሳርፖል ኤ ዛሃብ በተባለች ከተማ መሆኑን ዘግበዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችንን መልሳችሁ? የጋቢና ጉዞዋችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ዜርና እኔም መስታወት አድራጋው ነኝ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት ይፋ የሥራ ጉብኝት ካታር ገብተዋል። ጉብኝቱ የሁለቱን አገራት ግንኙነት በማጠናከር ላይ ያለመ መሆኑን ከልዑካን ቡድኑ ጋር አብረው የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። እዛው መካከለኛው ምስራቅ ውስጥ በሳዑዲ አረቢያ መንግስት ቁጥጥር ስር የሚገኙት ትውልደ ኢትዮጵያዊው ቢሊዮነር ሼክ መሐመድ ሁሴን አላሙዲ ተፈተዋል በሚል በማህበረሰብ ድረገጾች የተሰራጨው መረጃም የተሳሳተ መሆኑን አክለው ተናግረዋል። አቶ መለስም በስልክ ያነጋግራቸው እስክንድር ፍሬው ተከታዩን ይዟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልኡካን ቡድን በመምራት ነው። የጉብኝቱ ዓላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልኡካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከካታር በስልክ ነግረውኛል። ፌዴሪ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ የተመራው የልኡካን ቡድን አገሪቱን ከፍተኛ ባለስልጣናት ይዟል። የውጭ ጉዳይ ሚኒስትሩ አንደኛው ናቸው። ይሄ ጉብኝት ዋነኛ ዓላማ በኳታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር ዓላማ ያነገበ ነው። የኳታሩ ምር ሚያዝያ ሁለት ሺህ ዘጠኝ አዲስ አበባ መጥተው ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ ዓላማው በኢትዮጵያና በኳታር መካከል ያለው ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተፈረሙ ስምምነቶች አሉ። እነዚ ስምምነቶች ያሉባቸውን ደረጃ ያህል በሁለቱ ሀገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው። አቶ መለስ፣ ይህ ጉብኝት የሚካሄድበት ሰዓት በአንዳንድ የመካከለኛው ምስራቅ ሀገራት መካከል ከፍተኛ ክፍፍል የተፈጠረበትና ውዝግቦቹም የቀጠሉበት ነው። በካታር ላይ ተጥሎ የቆየው ማዕቀብ የዚህ ማሳያ ነው። አንድ የኢትዮጵያ መሪ በዚህ ሰዓት ወደ ካታር ሲያመራ እንድምታው ከተጠቀሱትም የዘለለ ይሆን ይሆን? ይሄ ጉብኝት ከረዥም ጊዜ በፊት ታቅዶ በሂደት ላይ የነበረ ጉብኝት ነው። አሁን ጊዜውን ጠብቆ መካሄዱ ከዛ ጋር የሚያያይዝ ነገር የለው። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየው በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል። እንግዲህ ዛሬ ክቡር የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ከኳታር አቻቸው ሼክ መሐመድ አልሳኒ ጋር ይነጋገራሉ። ማምሻውን የኢፌዴሪ ጠቅላይ ሚኒስትር ክቡር አቶ ሀይለ ማርያም ደሳለኝ መቀመጫቸውን ኳታር ካደረጉ ኢትዮጵያውያን የዲያስፖራ አባላት ጋር ይንጉራያል ተብሎ ይህ ጊዜ መሳያ ዞር ተይዟል እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈተዋል በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቄያለሁ እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን የተሳሳተ መሆኑን ተናግረዋል። እንግዲህ እስክንድር፣ እንደዚህ አይነት በጎ ዜና መስማት ደስ ይላል። ዜናው አንተ እንዳልከው ቢሆን ሰየው ባልኩ ነበር። ግን እኔ ባለኝ መረጃ እንደዚህ አይነት ዜና ትክክለኛ ዜና አይደለም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊዮነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። sauraron Gabina እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው 137 ኢትዮጵያውያንን በህገ ወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። ደጀኔ ቻፋና ቻኮጂሎ ዛሬ ናይሮቢ ማካዳራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላላቀረበ የሳምንት ቀጠሮ ተሰጥቷቸዋል። ሁለተኛው ተከሳሽ ቻኮጂሎ የልጆች አባት ነኝ ፍርድ ቤቱ የዋስ መብት ይስጠኝ ብሎ ቢጠይቅም የችሎቱ ዳኛ ማንነታችሁ እስኪጣራ ምንም አይነት ልንፈቅድላችሁ የምንችልበት መንገድ የለም በማለት ለመጪው ሰኞ ህዳር 11 ቀን 2010 ዓ ም ቀጠሮ ሰጥቷቸዋል። ወደ ዘገባው ደጀኔ ቻፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፏል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገ ወጥ መንገድ በማስገባታቸው ነው ተብለዋል። ዛሬ ጠዋት በናይሮቢ መካደራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል ዐቃቤ ህግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ የዳር 11 ቀን 2010 ዓም ቀጠሮው ሰጥተዋል። ለጀኔ ቻፋና የቻኮ ጅሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀነ ጫፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ ሀገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮ ጅሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቆው ቢጠይቅም ጥያቄውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማቴ እስር ቤት ውስጥ ይገኛሉ። ደጀነ ጫፋና ቻኮጅሎ ጥፋተኛ ሆኖ ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሺልን ቅጣት ሊወሰንባቸው ይችላል ተብለዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ ገልሞን እናመሰግናለን ለዘገባው። ወደ ተከታዩ ዝርዝር ሰፋ ያለ ዘገባችን ደግሞ ወደ አዲስ አበባ ይሆናል የምንሄደው። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የኢትዮጵያ የብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የስራ እቅድ አፈጻጸሙን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ ናቸው። እሳቸው እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘለቄታነት ለመፍታት ከፌዴራልና ከክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው ብለዋል። እንግዲህ በሀገሪቱ ወቅታዊ ጉዳዮች ላይ ባለፈው ዓመት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ስለመኖሩ እንኳ እንደማያውቁ ተናግረው ለሀገሪቱ የሚበጀው ለህዝቡ ጥያቄ ምላሽ መስጠት ነው ብለዋል የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ። እስክንድር ፍሬው ሁሉንም ዝርዝሩን ይዟል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌዴራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የአገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የስራ እቅድ ይፋ ማድረጉም በአገር ውስጥ የመገናኛ ብዙኃን ተገልጿል። ለእነዚሁ የመገናኛ ብዙኃን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የአገሪቱ አካባቢዎች ሰላምና ጸጥታ መረጋገጡን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል። የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በሕዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ በፌዴራልም በክልልም ስለዚህ እነኚህ አካላት በዋነኛነት ተቀናጅተው አንዱ የሚጎለውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቅዳሉ። በጋራ አቅደው ይህን እቅድ በጋራ ይተገብራሉ። በፌዴራል ምክር ቤቶችም በክልል ስልታ ምክር ቤቶችም ጭምር ማለት ነው። ከዚህ አንጻር ጥሩ መግባባት ጥሩ መናበብ ተፈጥሯል። በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት። የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ይሄ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌዴራል እስከ ክልል እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌም ያለውን እቅዱን በዝርዝር ከየክልሉ ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት ተፈጠረ ነው። ከገዢው ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። አስራ ስድስቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙሉጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይ ናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ምን ያስረዱት። ይሄ ደግሞ እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ፣ ምን አስበው እንዴት ሊያደርጉት እንዳሰቡ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋም እናንጸባርቃለን ወይም መግለጫ እናወጣለን በዚህ ጉዳይ ላይ በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ህዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዝዳንት ተናግረዋል። ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለህዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው። ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር ትወት ጥያቄ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተተራክሞ ኢህአድግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአድግን ራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአድግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። በምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር ህዝቡን የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት። ያድግ በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ እቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው። እንደተሳካ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ መቀበል የቆንጆ

ላይ የሰማችሁትን የሀመልማል አባተን ሀረር አስመልክቶ ዲጄ ፋቱ ዜና አለው። ተጨማሪም የዚህ የኢትዮጵያ ብሔራዊ ደህንነት ዙሪያ አስተያየት ለመስጠት ነው የመጣው ይባላል። እሺ ሀመልማል አሸንፋለች። ሀመልማል ትናንት በተካሄደው በአፍሪካ ሙዚቃ አዋርድ አፍሪማ 2017 ላይ አሸንፋለች። የሚገርም ነው። እንግዲህ ያስጀመድነው ሙዚቃ ከመግባታችን በፊት ሀረር የተሰኘው ሙዚቃ ነው። በቤስት ትራዲሽናል ወይም ባህላዊ ዘርፍ ነው ያሸነፈችው ሌላም አምስት ሙዚቀኞች ተሳትፎ ነበር እንግዲህ እሷ ናት ያሸነፈች በጣም ደስ ይላል መንገድ ላይ ነው ያለችው ወደ ሀገሯ እየተመለሰች የተመለሰች ነው ግን በዚህ አጋጣሚ እንግዲህ ለአድማጮቻችን ይህንን እዚህ አዋር ላይ እንድትሳተፍ ከረዳት መካከል ዲጄ ሲራክ ይባላል ኒውዮርክ ነው የሚኖረው እንደ ማኔጀር ነው ሲራክን አነጋግሯል ሰላም ጋቢና ሲራክ እባላለሁ። ሲራክ ጌታቸው ኮፋውንደር አፍሪካሎጂ ነኝ እዚሁ አሜሪካ ውስጥና አዲስ አበባ። እንኳን ደህና መጣ። አሁን እንኳን የመጣሁት ሀምል ማላማተ ትናንት በተደረገው በአፍሪካን አዋርድስ ላይ ሚዚክ አዋርድስ ወይም አፍሪማ ሰቨንቲን ላይ አሸንፋለች። እንግዲህ የዚህ ቁስቋሹና እንድታመለክት እንድትወዳደር የገፋፋት አንተ ነህ። ባለፈው ኢንተርቪው አደረጋት እየነገረችኝ ነበረ ዲጄ ሲራክ ሱ ነው በሳይቶይቶ ነው የላከው ልኮት ኖሚኔት ከሆነ በኋላ ነው የነገረኝ። በመጀመሪያ እንኳን ደስ አለ። ምን ተሰማ? ለሀገራችን ማሸነፍ ነው እኮ። ለምን ልታስመዘግባት መዘገባ ትፈለግ እንድትሳተፍ ፈለግ? አሁን የአፍሪካ ሲትዌሽን ትንሽ ፖፒላር ሆኗል። ስለዚህ የአፍሪካ ሙዚቃ ፖፒላር ሲሆን የኢትዮጵያ እና ኢስተርን አፍሪካ ደግሞ ብዙም አይታይም። ሬፕሬዘንቴሽን ሶ ያው የራሴ ቻለንጅ ብዬ ወትቼ የእኛን አካባቢ ለማስተዋወቅ እና ከአፍሪማ ጋርም እንሰራለን በሌላም ሬክ ሌብሎችም ጋር ስለምንሰራ ያንን ዲቨሎፕመንት ታስኩን መውሰድ ፈልጌ። ላስት የር አንተነን ምናሉ ገፍተናል፣ ገፍ ሄልፕ አድርገናል። ጃኖ ባንድንም ሬጅስተር እንዲያደርጉ አድርገን ነበረ ላስት የር ባያሸንፉም ያው ሬኮግኒሽኑን ተገኝተዋል። ለእነሱም ዘን አርቲስት ለኢትዮጵያ ሙዚካል እንትን አቢሊቲ እና ከሀምል ማልጋ መጀመሪያ ስለ ፕሮዳክሽን ነበር ስናወራ የነበረው። አዲስ ነገሮች ፕሮዳክሽን መስራት እንጀምራለን እና እሱ ላይ እያወራን እያለ አንድ ዘፈን ያወጣችውን አዲሱ ስትልክልኝ አወደድኩት። ደሴም ታይም ቻንስ ያለው መሰለኝ እና እስቲ ልላከው እና ሰዎች እሷን ሳልነግራት ማለት ነው። ልላከው እና ሰዎቹ ምን እንደሚሉ የእነሱን ሪሰፕሽን ልውሰድ አልኩ። ከላኩት በኋላ ናመኔ ተደርገዋል ስባል የዛኔም ነው ስ አዎ ነግራኛለች እንደዛ ሰፕራይዝ ሆነች እና እሺ፣ ሰው ምንድን ነው እሷም እንደ ትልቅ ነገር አልወሰደች። ኦኬ ብላ እንስላልን ግን ታይም ሆና ጊዜ እየሄደ ያለ ስታይ ቢግ ዲል ትልቅ ነገር ነው እና ዋው ያው እኛ ዝም ብለን የመጣውን ስራ ብቻ እየወሰድን ነው እንጂ የምንቀረው ራሳችንን እንደዚህ መሸጥ ምናምን አናውቅም ብዙ ሰት እና ያው ይሄንንም በሚገርም ሁኔታ ብዙም እንትን አለ ኤክሳይትድ አልነበርኩም በኋላ ሳያ ለካ ብዙ ምናምን ጊዜ አሁን ትንሽ ፕሮሞት ማድረግን ጀምር ያለሁ እና ቅርብ ቀን ነው መንቀሳቀስ የጀምረው እና በቅርብ ቀን እንደዚህ ውጤት ከታየ በደንብ የሚሰራበት ደግሞ ለውጥ አመጣለሁ ይላል የአንተ አስተያየት ምንድን ነው በዚህ ጉዳይ ላይ አዎ ደፍኒት እሱ እናምንበታለን። እኛም ኢንቫልቭመንት ያው የውጭውንም ስላየን እና አገር ውስጥንም ፖቴንሻሉን ስላየን እንዴት ሀገር ውስጥን ያለውን ካልበሩን ትንሽ ወደ ላይ ማድረግ እንችል እና ከንተንደር እንዲሆኑ ከሌላ ሀገሮች ጋር ዓለም ውስጥ ከንተንደር እንድንሆን እንችላለን። እና አሁን እኛም ኢንቫልቭመንት አንችን እዘን ኤንአር አርቲስት ና ዲቨሎፕመንት ላይ እሱ ነው የምንገፋው። እንግዲህ የተለያዩ አርቲስቶች መገናኘትህ አልቀረም ላይ በዚህ ጉዳይ ላይ ምንድን ነው ቻሌንጆቹ ከእነሱ ጋር በምትሰራበት ላይ ለመስራት በምትፈልግበትም ጊዜ ወይም በምትሰራበት ጊዜ ቻሌንጆቹ ምንድን ናቸው? ከኢትዮጵያ አርቲስቶች ጋር ዩ በቃ ዴርሰት ነው ወይ በመንገዳቸው እንትን ብለዋል እና ከዚህ ሌላ መንገድ የለም ነገር ነው አይደለ? አልበሞች ሁልጊዜ ጊዜ እንደ እንትና እንደ ተራው ተብሎ ነው የሚሰራ እንትና የሄደበት ጋ ነው እንደዚህ ነው እንደዚህ ነው ሰው ሁል ጊዜ ይገድ ሴም ሪዛልትስ አለ። ፕላስ ደግሞ አንደርስታንዲንግ የውጭ ቢዝነስ መንታል ኢን ሰንስ አይ ነው አርቲስቶች ብዙ ጊዜ የሙዚቃ ቢዝነስ ላይ እና ቢዝነስ ላይ ኢንቮልቭመንት እንዲኖራቸውም አያስፈልግም። ለዚህ ነው ማኔጅመንት የሚኖረው። ግን አት ደስ ሴም ታይም ደግሞ ማኔጅመንት ደግሞ እንዲገባው ያስፈልጋል የእነሱ ስራቸውና ታስካቸው ምን እንደሆነ እንዲገባቸው። እንደዛ አይነት ኮልቸር ብዙም አልተፈጠረም። ሬኮርድ ሌይቦል የሚባል ነገር የለም። ብዙ ነገሮች ዲስትሪቢሽን፣ ምን ምን ብዙ ነገሮች ከውጭ መማር የምንችለው ነገሮች ገና ኢትዮጵያ ውስጥ ብዙም እንትን ስትራቴጂ ዴን ቴክ ሆልድ እነሱ ነው ብዙ ሙዚቀኞች እንግዲህ ማኔጀር ቀጥረዋል። እንደዚህ አይነት እንቅስቃሴ አለ። እሱ ውስጥ እንዴት ታየዋለህ? ላይክ የሆነ የሆነ የሚታይ ነገር አለ? አዎ፣ ያው መቀየሩ ያስፈልጋል። ሴም ታይም ግን ያው አንዳንድ ጊዜ ማኔጅመንቱ ደግሞ ቢዝነሱም እንዲገባው ያስፈልጋል ብዬ አስባለሁ። አንዳንዴ ማኔጅመንቱንም ቡኪኒንም ምንንም ዲስትሪቢሽን፣ ሁሉም ሰው ማኔጀር ነኝ ብሎ ሁሉ ነገር ለማድረግ ነው የተለያዩ ስራዎች ናቸው እና ስራቸውን ላይ ፎከስ አድርገው ይሄ ማኔጅመንት ከሆነ ያው እዚህ እዚህ ሀገር ማኔጀር አለ ቱር ማኔጀር አለ የተለያዩ ማኔጀሮች አሉ። ሀንድ ነው የሚያደርገው ስለዚህ በደንብ በደንብ አልጠነከረም። ስሙ ነው እንጂ ያለው ስራው በደንብ ተከፋፍሎ አልተሰጠ ስራው ትንሽ ግፋት ያስፈልጓል ብዬሽ አስባለሁ። ምን ተስተካከላል? በጣም ጥሩ መጨረሻ የምትጠይቂ ጥያቄ የኢትዮጵያ ሙዚቃ በዓለም ሙዚቃ ገብቶ ተወዳዳሪ መሆን ይችላል ብለ ታስባለ? አዎ እኮ የራሱ የኢትዮጵያ ሙዚቃ ሳምቲንግ ደት ሶ ዩኒክ የተለያየ እንትን ያለው ክፍለ ሀገሮቹ በል ከፓፕ እንትኑም ኮንተምፕራሪም በል በሀይል በሀይል ከንትን ማድረግ ይችላል። በቃ የተለያዩ ኢንስትሩሜንቴሽን እና ኤክስፐሪሜንቴሽን ያስፈልገዋል። ያው ልዩ ብለው ሁልጊዜም አት ደ ሴም ታይም ስታንደርዱን ጠብቆ በአለም ላይ ራሱን ፕሬዘንት ማድረግ ይችላል እና ደፍኒትሊ የራሱን ትላል ውስጥ መወዳደር ይችላል፣ ማሸነፍ ይችላል። አሁን እንዳየ ነው። በጣም እናመሰግናለን። ሴራ እንግዲህ አመል ማለን ስናገኛት ጨምረን ስለዚህ ጉዳይ እናወራለን። እንግዲህ ስለሰጠን ቃለ መልስ በጣም አድርገን እናመሰግናለን። ንኪ ፋ ግ አመሰግናለን። አመልማልን እንኳን ደስ ያለሽ እንላለን። ተጨማሪውን አርብ ጋቢና ሙዚቃ ላይ ዲጄ ፋቱ ይዞ ይመጣል። ወደ መጨረሻው ዘገባችን ስናልፍ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በየወሩ የግጥምና የሥነ ጥበብ ምሽት ያዘጋጃሉ። በጣይቱ የባህልና የትምህርት ማዕከል አርብ ዕለት መሰባሰብ ከጀመሩ ታዲያ 17 ዓመት ሞልቷቸዋል። በማዕከሉ የግጥምና የጥበብ ምሽት አንድ ወጣትና አንጋፋ ደራሲያን ስራቸውን አቅርበዋል። መስታወት አረጋው የድርጅቱን መስራችና ስራ አስኪያጅ፣ ደራሲ ገጣሚና ተዋናይ አለምጸሐይ ወዳጆን አነጋግራለች። ልክ የዛሬ 17 ዓመት በ2000 ዓመተ ምህረት ሾቦት የምትባል ትንሽ ክለብ ውስጥ አንደርግራውንድ ሰላሳ ሰዎች አንሞላም። በዓላችን መሆን የነበረበት ጁላይ ነው፣ ጁላይ ነው የጀመርነው። አለም እንደ አሁን ቁጭ ብሎ ሰው ግጥም በየወሩ ያዳምጣል ብለሽ ነው የሚል ነው የተነገረኝ። በኋላ ምን አልኳቸው? ልክ አሁን እንዳላችሁ ከሰላሳው ማስር አምስት ብንቀር ዝም ብለን ቡናችን እየጠጣን ግጥም አምጥበን እንለያያለን። ምን መጥፎ ነገር ነው? በቃ ዝም ብለን እንቀጥል በሚል ግጥም መናበብ ማንበብ ጀመርን። ተመስገን አያልቅበት፣ እነ ኢሳያስ፣ ሌሎችም ልጆች አብረውን ነው የጀመሩ። ከዛ በኋላ ድራማ ደግሞ ጀመርን። ዩኒቨርስታ ትራቭል ጓደኛችን ነበር የዱቤ የአውሮፕላን ትኬት እየሰጠን ተነስተን ማናውቀው ከተሞች ውስጥ ያኔ እንደዚህ ስለ ቲያትርም አልተለመደም አይታወቅምም። ደውዬ ብቻ እንደው ትምህርት ቤት አዳራሽ ሲፈልጉበት ነበር ተነስተን የምንሄደው። የከሰርንበትን ጊዜ አለ፣ ያጣንበትን ጊዜ አለ፣ ባዶ እጃችንም የተመለስንበት በዛ አይነት መልክ አድርገን ጀመርን። ከዛን ጊዜ ጀምሮ ሁለት መቶ አንድ ያላቋረጠ ወረሃዊ የግጥም ምሽት ተካሂዷል። በዛ ጊዜ ውስጥ ደግሞ አቨሬጅ እየያዝን በያዝ ናቸው በወጣትና አንጋፋ ደራሲያን ወደ ሶስት ሺ አራት መቶ ሀምሳ አንድ ጸሀፊያን ናቸው የተካፈሉት። ከእነዚህ ውስጥ ወደ ስልሳ ስምንት የሚሆነው ትልልቅና አንጋፋ ወይም እውቅ ናቸው የምንላቸው ብዕረኞች ጋብዘን አምጥተናል ከጋይ ጸጋይ ገብረ መድኅን ጀምሮ ለሰይፉ መታፈሪያ ለጋሽ ማሞ ውድነህ ለሰለሞን ደረሳ ለፕሮፌሰር አዝኛ ለዶክተር ፈቃድ አዘዘ ያልጋበዝ ነው እና ከያሉበት ከኢትዮጵያ ይሁን ከአውሮፓ ይሁን ምሽታችን ውስጥ መጥተው ያልረገጡ ጸሀፊያን የለም። የእነሱን ታሪካቸውን እናቀርባለን። ስራዎቻቸውን ለወጣቱን እናሳያለን። ወጣቱ ደግሞ እየበረታ ሄደ። እዛ ቤት ግጥም ብዕር መያዝ ጀምረው መጽሐፋቸውን ደግሞ ያሳተሙ እንደነ ሳምሶን ያሉ እንደ ናቤል ያለዋሉ ማለት ነው መስከረም ያሉት የኮሜዲ ደረጃ እነ ብሩክን ያየሽ እንደሆነ እነ ስምዖንን ያየሽ እንደሆነ ከየስቴቱ እና አሁን አውሮፓ አብረናቸው ከሰራናቸው ናቸው ጋር ደግሞ ሲቆጠር መቶ አንድ አማተር ተዋንያን አሰልጥናል። ተዋንያን የእኛ ጣይቱ ማለት ነው። ጸሐፊዎቹ ከትንሽ ልጅ ከተባለ የሰባት ዓመት ልጅ ነው የመጨረሻው ትንሽ ልጅ፣ እኛ ጋር ምሽት ያነበበ በእድሜ ደግሞ ትልቅ ስንል ወደ ሰማንያ ሶስት ሰማንያ አራት ዓመት ያላቸው አንጋፋ ሴት ያውም ገጣሚ ነበሩ። ወይዘሮ የወርቅ ውሃ ይባላሉ። እንደዚህ ደግሞ በእድሜ ደግሞ ልዩነት ያንን ፋይል አድርገን ይዘናል። አስራ ዘጠኝ ሺ ሶስት መቶ ሰባ አራት ያህል አድማጭ ግጥም አዳምጧል። ይህ እንግዲህ በስነ ጽሁፉ ረገድ ነው። አስራ ስድስት ያህል ወርክሾፖች ሰጥተናል። እነዚህ ወርክሾፖች በጋዜጠኝነት በፊልም ጥበብ አሰራር በግጥም አጻጻፍ አማርኛ ቋንቋ ከየት መጣ ግጥም እንዴት ይጻፋል ለምን አማርኛ የኢትዮጵያ ቋንቋ ነው የሚሉ ትልቅ ምሁራንን ከእነ ዶክተር ኃይሉ ፍላጽ እነ ዶክተር ሽመልስ ፍሬው እነ ዶክተር ግርማን የሚያውቁት በሙያው የኖሩበትና የሰለጠኑትን አምጥተን በአመት አንዴ ደግሞ ኖቨምበር ሁሉ ጊዜ ያለማቋረጥ ወርክሾፕ ይሰጣል። እና አንዳንዴ እውነቴ ይህ ሁሉ በዚች ዓመት ውስጥ ተሰራ እንደ ልጅ አንዳንዴ እኔም ራሴ ስለምገፋው አብሮኝ ያለውን ሰው በጣም ነው የምንሰራው። ልክ አሁንም ከሀያ ሰባት የስቴት ጉዞ በኋላ ነው ቴዎድሮስ ራይን እንደገና አውሮፓ ለስምንት ሀገሮች ይዘንሄር ነው። እንደዚ አይነት የማይሞከሩ የማይደፈሩ ነገሮች የምናደርገው ለቀጣዩ ትውልድ ነው። ሌላው በትምህርት ረገድ የምንሰራው ነው። ጣይቱ በፊት እንደ ኢንተርቴንመንት ድርጅት ነው የተመሰረተው። እዛ ካልቸራልና ኢዱኬሽን ያልንበት ምክንያት ነጻ ቱተሪንግ ትምህርት ስንሰጥ አምስት አመት አለፈን። በባዮሎጂ፣ ኬሚስትሪ ማት ከቡ ዩኒቨርሲቲ ከሞንተጎመሪ ኮሌጅ መደበኛም ፕሮፌሰር ነጻ አገልግሎት እየሰጡ ሰማንያ አምስት ተማሪዎች ያህል ለኮሌጅ እንዲበቁ ኢትዮጵያውያኖችን ብቻ ሳይሆን ደግሞ ሌሎችንም ዜጎች ጭምር እየረዳል። የነጻ የትምህርት አገልግሎት ደግሞ ይሰጣል። አርብና ቅዳሜ መደበኛ የትምህርት ድጋፎች ይደረጋሉ። በቲያትሩ ረገድ ሀምሳ ሁለት የሚሆኑ መደበኛ ደንበኛ ትልልቅ ቲያትሮች እንደ ጣይቱን መክፈት እንዳልኩት ማክቤዝን መክፈት ሁለገብን መክፈት ወይም የጸጋዬ የጻፈው ፊደል ማዶ የመጨረሻው በሕይወቱ የጻፈ ድርሰት ነው። እንደ እነሱ አይነት ትልልቅ ተከበሩ ቲያትሮችን ጭምር አጠቃለው ከፍተናል። የዚህን ሙሉ ቃለ መጠየቅ ማለትም ማለት ማዕከል ወደፊት ተጠናክሮ ምን ለመስራት እንዳሰበ የሚገልጸውን ዓለም ሳይ ወዳጆ የነገረችንን ሙሉውን ቃለ መጠየቅ ፌስቡክ ላይ ታገኙታላችሁ። አድሬያ ማሀሪክ ነው ፌስቡክ ስናስተናግዳቸው ያመሸ ነው። ሄኖክ ሰማ ጊዜር ና እኔም መስታወት አድራጋው ነበር። መልካም ምሽት።